ኢትዮጵያ በህዳሴው ግድብ ዙሪያ የትኛውም ተጽዕኖ ቢኖር ብሔራዊ ጥቅሟን አሳልፋ ለመስጠት ዝግጁ አይደለችም ሲል የውጭ ጉዳይ ሚኒስቴር ገለጸም። በቻይና የሚገኙ ተማሪዎችን የኮሮና ቫይረስ ስጋት በቅርበት የሚከታተል ቡድንም ተዋቅሯል ብሏል። የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት በወቅታዊ ጉዳዮች ዙሪያ ሰሞኑን ለአገር ውስጥና ለውጭ መገናኛ ብዙሃን ጋዜጠኞች ማብራሪያ ሰጥቷል። በዚህ ወቅት ቃል አቀባዩ አቶ ነቢያ ጌታቸው የሰላሳ ሦስተኛውን የአፍሪካ ህብረት የመሪዎች ጉባኤ ውጤት በቻይና እየተማሩ የሚገኙ ተማሪዎችና የኮሮና ቫይረስ ስጋታቸውን የአሜሪካው የውጭ ጉዳይ ሚኒስትር ማይክ ፖምፒዮ በኢትዮጵያ ስለሚኖራቸው ውይይትና በህዳሴው ግድብ ድርድር ዙሪያ ማብራሪያ ሰጥተዋል። እንደ አቶ ነቢያ ገለጻ በሰላሳ ሶስተኛ የአፍሪካ ህብረት የመሪዎች ስብሰባ ኢትዮጵያ ከመስተንግዶ ጀምሮ በሁለትዮሽ ውጤቶችም ሆነ በህብረቱ ውሳኔዎች ዙሪያ ውጤታማ ጥቅም አግኝታለች ብለዋል። የህብረቱን ዋና ዋና ውሳኔዎችም ገልጸዋል። በዴሞክራቲክ ሪፐብሊክ ኦፍ ኮንጎ በ2013 የሰላም ጸጥታና ትብብር ማዕቀፍ ስምምነት የተፈረመው ሙሉ ለሙሉ መተግበር እንዳለበት ውሳኔ ተላልፏል። በሱዳን ላይ ከአካባቢያችን ኢኮኖሚያዊና የገንዘብ ማዕቀቦች የጣሉ ሀገራት ማዕቀቦቹን በአስቸኳይ ሙሉ በሙሉ እንዲያነሱ እንዲሁም የአሜሪካ መንግስት ሱዳንን ከአሸባሪ ድርጅቶች ከሚደግፉ ሀገራት ስም ዝርዝር ውስጥ እንዲያስወጣም የሚጠይቅ ውሳኔ አሳልፏል። ደቡብ ሱዳንን በተመለከተ የደቡብ ሱዳን ቡድኖች እስከ ፌብሩዋሪ 22 የሽግግር መንግስት ለመመስረት ወሳኝ የሆኑትን ጉዳዮች ማለትም የደህንነት ዝግጅት የክልሎች ቁጥርና አስተዳደራዊ ወሰን በአፋጣኝ በውይይት እንዲቋጩና ለዚህም ሁሉም የህብረቱ አባላት እና ዓለም አቀፍ ሀገሮች የገንዘብ፣ የቴክኒክ፣ የቁሳቁስ እና አጠቃላይ ፖለቲካዊ ድጋፍ እንዲያደርጉ ጥሪ አቅርቧል። የአፍሪካ ህብረት ውሳኔ ሊቢያን በተመለከተ በሊቢያ ቀውስ ፖለቲካዊ መፍትሄ ለመስጠት እንደ አውሮፓን አቆጣጠር በ2015 በሊቢያ ተፋላሚዎች መካከል በተፈረመው ስምምነት መሰረት የአፍሪካ ህብረት ከተመድ ጋር በትብብር እንዲሰራ እንዲሁ ትሪ እንደ ቃል አቀባዩ ገለጻ ሁሉንም ያካተተ በሊቢያውያን የሚመራ ፖለቲካዊ መፍትሄ እንዲገኝ፣ ቋሚ የተኩስ አቁም ስምምነት እንዲደረስ፣ ብሔራዊ እርቅ እንዲደረግና በሊቢያ ቀውስ ውስጥ የውጭ ጣልቃ ገብነት በአስቸኳይ እንዲቆም ህብረቱ መጠየቁንም ገልጸዋል። የጥይት ድምፅ የማይሰማባት አህጉር ስለመፍጠር የተተኮረበት የዚህ ዓመቱ ስብሰባ ከጊዜ ወደ ጊዜ በአህጉሪቱ የሰላምና ጸጥታ መሻሻሎች እየታዩ ቢሆንም አሁንም ብዙ ችግሮች ያሉበት በመሆኑ የሰላም ሂደቶች ተጠናክረው እንዲቀጥሉ የአፍሪካ መንግስታት ጠንክረው እንዲሰሩ አቋም ተይዟል ብለዋል ቃል አቀባዩ። በኢጋድ ስብሰባም ሆነ በጎንዮሽ በተደረጉ ውይይቶች ኢትዮጵያ ፍሬያማ ውጤቶች አግኝታበታለች ብለዋል። በህብረቱ የውጭ ጉዳይ ሚኒስትሮች ወይም ኤክሲኪዩቲቭ ካውንስል ስብሰባ ኢትዮጵያ የህብረቱ የሰላምና ጸጥታ ምክር ቤት አባልነት ውድድርን አሸንፋ ከጅቡቲ ጋር አባል መሆኗን ህብረቱን በመወከል በዓለም አቀፍ ተቋማት የሚወከሉ ኃላፊዎችን ማስመረጥ መቻሏን እንደ ስኬትም አንስተዋል። ለአፍሪካ ህብረት ሰላምና ጸጥታ ምክር ቤት አገራችንን ጨምሮ አስር አገሮች የተመረጡ ሲሆን እነሲሁም፣ ከምስራቅ አፍሪካ ኢትዮጵያና ጅቡቲ፣ ከመካከለኛው ክልል ካሜሩን እና ቻድ፣ ከደቡባዊ ክልል ማላዊና ሞዛምቢክ፣ ከምዕራባዊ ክልል ቤኒን፣ ጋናና ሴኔጋል፣ እንዲሁም ከሰሜናዊ ክልል ግብፅ ለሁለት ዓመት ይኸውም ከ2020 እስከ 2022 ላለው የአባልነት ጊዜ ተመርጠዋል። የናይጄሪያው ፕሬዚዳንት የኖርዌይ እና የካናዳ ጠቅላይ ሚኒስትሮች ይፋዊ ኢትዮጵያ ጉብኝት ውጤታማ ነበር ያሉት ቃል አቀባዩ ኢትዮጵያና ኢኳቶሪያል ጊኒ የዲፕሎማቲክና የአገልግሎት ፓስፖርት ለያዙ ዜጎች ያለ ቪዛ መግባት እንዲችሉ የነጻ ቪዛ ስምምነት ተፈራርመዋልም ብለዋል። የውጭ ጉዳይ ሚኒስቴር ቃል አቀባዩ አቶ ነቢያት በመግለጫቸው ካተኮሩባቸው ጉዳዮች አንዱ በቻይና የሚማሩ ኢትዮጵያውያን ተማሪዎች በኮሮና ቫይረስ እንዳይጠቁ ክትትል እየተደረገ ስለመሆኑና ይህንን ለመከታተል ቡድን ተዋቅሮ እየሰራ ስለመሆኑም ጭምር ነው። ኮሮና ቫይረስ ጋር በተያያዘ ይሄ ችግር ከተከሰተ ጊዜ ጀምሮ በቻይና የሚገኙ በአጠቃላይ ዜጎቻችንን ብሎም በተለይ አደጋው የተከሰተበት ውሃን ከተማና፣ እዚህ ህቤ ክፍለ ሀገር ውስጥ በውሃን ከተማ ወደ ሶስት መቶ የሚጠጉ ተማሪዎቻችን አሉ። ተማሪዎቻችን ባሉበት ቦታ ሆነው ለቫይረሱ ለአደጋው እንዳይጋለጡ አስፈላጊው ሁሉ እገዛ እንዲደረግላቸው ቤጂንግ የሚገኘው የኢትዮጵያ ኤምባሲ ከቻይና የውጭ ጉዳይ ሚኒስቴር እንደውም ከውሃን ከተማ የውጭ ግንኙነት ኃላፊዎች ጋር በመገናኘት አስፈላጊውን ድጋፍ ሲያደርግ ቆይቷል። እስካሁንም ለቫይረሱ እንዳይጋለጡም በያሉበት ዩኒቨርሲቲ ውስጥ የተለያዩ ፕሮቴክቲቭ የሆኑ ራሳቸውን መጠበቅ የሚያስችላቸውን ድጋፍ ሲያደርጉላቸው ነው የቆዩት። ከዚህ ባለፈ ግን ቁሳዊ የሆኑ ነገሮች ጋር በተያያዘ የሚያጋጥማቸውን ችግሮችም እንዲሁ የሚነሱ ነበሩ። እሱን አሁን አድሬስ ማድረግ ተችሏል። ገንዘቡ በቅርብ ጊዜ እንደሚደርሳቸው ነው። ዝርዝር ለማን ስንት ገንዘብ ይደርሳል የሚለውን ለጊዜው መረጃው የለኝም። ግን ፋይናንሻል ድጋፍ አንዱን በእነሱ በኩል ሲነሳ የቆየ ነው። በሌላ በኩል ደግሞ እንውጣ የሚልም ጥያቄ እኛም ደርሶናል፣ ኤምባሲውም ደርሶታል። ጥያቄያቸውም እየታየ ነው። አሁን ባለው ሁኔታ ከዛ ክፍለ ሀገር ውስጥ መግባትም መውጣትም የሚቻልበት ሁኔታ አይደለም። ነገር ግን ለመውጣት የወሰኑትን በግል መምጣት ከውጪ ጋር የተያያዘ አይደለም፣ ከተለያዩ ዝግጅት ስራዎች ጋር የሚያያዝ ነው። ተማሪዎችን ከዛ ላይ እንማስ ኢቫኩዌት ማድረግ እዛው ሀገር ውስጥም ካለው የቻይና የውጭ ጉዳይ ሚኒስቴር እዛው ከክልሉ ጋር እዚህም ደግሞ ተገቢውን ፋሲሊቲ የማዘጋጀት ብዙ የቅንጅት ስራዎችን የሚጠይቅ ነው። የሆነ ሆኖ እዛው ባሉበት ድረስ ለጊዜው ቫይረሱ ተጠቂ እንዳይሆኑ እየተወሰዱ ያሉ እርምጃዎች አሉ። የኢቫኩዌሽን ጥያቄው የማስወጣቱ ጥያቄው ቀርቧል። እሱ በመንግስት በኩል አስፈላጊው የቅንጅት ስራዎች እየተካሄዱ ነው ያለው። ይህንን ጉዳይም በቅርብ እየተከታተለ ያለ ግብረ ኃይልም ተቋቁሟል። የአሜሪካዊ የውጭ ጉዳይ ሚኒስቴር ማይክ ፖምፒዮ በኢትዮጵያ በሚኖራቸው ጉብኝት ከኢፌዴሪ ውጭ ጉዳይ ሚኒስቴር ከጠቅላይ ሚኒስትሩና ከፕሬዚዳንቷ ጋር ውይይት የሚያደርጉ መሆኑንም አብራርተዋል። ከኢትዮጵያ ጋር በባይላተራል ደረጃ በሚደረጉ ውይይቶች የሁለትዮሽ ጉዳዮች፣ ክልላዊ የሰላምና የጸጥታ ጉዳዮች እንዲሁም ዓለም አቀፋዊ ጉዳዮች ላይ እንደሚመክሩ ነው የሚጠበቀው። በባይላተራል ግንኙነታችን በተለይም በኢትዮጵያና በዩናይት ስቴትስ መካከል ያሉ ትብብር ዘርፎች ዙሪያ በዝርዝር ውይይት የሚደረግበት ነው የሚሆነው። አሜሪካና የዓለም ባንክ አደራዳሪነት በኢትዮጵያ ግብፅና ሱዳን በአሜሪካ ዋሽንግተን ዲሲ ሲደረግ የነበረው ድርድርና የረቂቅ ስምምነት ሰነድ ዝግጅት ሳይቋጭ መበተኑን በተመለከተም ለጋዜጠኞች ማብራሪያ ሰጥተዋል ቃል አቀባዩ አቶ ነቢያ ጌታቸው። እንደሚታወቀው የቴክኒክ ቡድኑና የሕግ ባለሙያዎች ያሉበት ቡድን በዋሽንግተን ተቀምጦ ሶስቱን ሀገራት ሊያስማማ የሚችል ህጋዊ ሰነድ ለማዘጋጀት በሂደት ላይ የሚቆዩት ዝርዝር የሆኑ የቴክኒክ ጉዳዮች ነው። እዛ ህጋዊ ሰነድ ውስጥ ለማስገባት ጥረት እየተደረገ የነበረው ያ የህግ ሰነድ እስከ ትናንት ድረስ ለፊርማ በሚበቃ ደረጃ ዝግጁ እንዳልሆነ ነው እስካሁን ያለን መረጃ ያለው። ይሄ ምንድን ነው? ሁሉም ተሳታፊ አካላት ጥቅማቸውን ለማስጠበቅ የሚያደርጉት በተለይም የኢትዮጵያ ተደራዳሪ ቡድን ያስቀምጣቸው የኢትዮጵያ ብሔራዊ ጥቅም የሚያስቀምጡ ነጥቦች አሉ። እነኛ እስካልተካተቱና የምንም ከዚህ ቀደም የውሃ ሚኒስትራችንም በውጭ ጉዳይ ሚኒስትራችንም እንደተገለጸው ኢትዮጵያ በምንም መልኩ ብሔራዊ ጥቅማን አሳልፋ የማትሰጥበት ድርድር እንደሆነና ያን ብሔራዊ ጥቅሟን የማያስጠብቅ ስምምነትም እንደማትፈርም በተደጋጋሚ የተገለጸ ነው። ስለዚህ አሁንም በሂደት ላይ ያለ ነው። እስከ መጨረሻው ድረስ ብሔራዊ ጥቅማችንን ያስጠበቀ አካሄድ ነው የምንከተለው። ያንን በተመለከተም እንግዲህ እስከ ትናንት ድረስ ይሄ ነው የሚባል ውጤት ላይ እንዳልተደረሰ ነው። የሆነ ሆኖ ይህንን ጉዳይ በተመለከተ ከየትኛውም አካባቢ ተጽዕኖ ቢኖርም ባይኖርም ኢትዮጵያ ራሷ የምትፈልገውን ከዚህ ቀደምም ስታስቀምጠው እንደነበረው ሁሉ መርህ ላይ የተመሰረተ ድርድር ነው የምታካሄደው። ጥቅሟን ያስጠበቀ ድርድር ነው የምታካሄደው። ያንም ውጤታማ በሆነ መልኩ እስኪጠናቀቅ ድረስ ይህንኑ መስመር ተከትላ እንደምትሄድ በተደጋጋሚ ተገልጿል። አሁንም ያንኑ አቅጣጫ የተከተለ አካሄድ ነው ያለው። ለኤስቢኤስ ራዲዮ ለተጠናቀረው ዘገባ ደመቀ ከበደ ከአዲስ አበባ።